የኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት የዜግነት ግዴታ በሚል በተለይ ክረምትን ጀምሮ ሁሉም ዜጎች የራሳቸውን አስተዋጽኦ በበጎ አድራጎት እንዲያገለግሉ ጥሪ ማቅረቡና እንደዚያውም ደግሞ በምክር ቤት ደረጃ መታወጁ ይታወሳል። ለቪኦኤ ጋቢና ወጣቶችን ጋብዘናል። ወጣቶቹ በኦሮሚያ ብሔራዊ ክልላዊ መንግስት ፊንፊኔ ዙሪያ ላይ የተለያዩ የበጎ አድራጎት ስራዎችን የሚሳተፉ ወደፊትም የምናደርገው ነገር አለን የሚሉ ናቸው። ወንድሜ የምትዋወቅ ውስ አዲስ አባላለሁ የአዲስ አበባ ዩኒቨርሲቲ ተማሪ ነ ጉርብረ ገና ይባላለሁ። ገመቹ ፈየው ይባላለሁ። በጣም ነው የማመሰግነው። የበጎ አድራጎት በሰብአዊነት የሰው ልጅ የሚችለውን ለሌሎቹ የሚያደርገው ለሀገሩ የሚያበረክተው ነው። ከዚህ አንጻር እንዴት ትገልጹታላችሁ? ከ ከኦብሳል ጀምሮ በጎ አድራጎት መንግስት ስላለ ብቻ ሳይሆን ከሰብአዊነትም እንዲሁም ከወጣትነት አንጻር የምንመለከት ከሆነ አቅማችን ብርቱ በሆነበት ሰዓት ላይ ለሀገራችን ወላጆቻችን እንዲሁም ለዚህ በነጻ ያለ ምንም ክፍያ የምንሰጥ ሲሆን የምናገኘው ጥቅም ግን አንድ ከስራው ትርፍ የምናገኘው እርካታ ሲሆን ደግሞ የተጠቃሚዎችን ችግር መጠረፍ በምንመለከትበት ጊዜ የምናገኘው እርካታ ነው ማለት። እሺ ሞይዲ ወጣት በጎ አድራጊነት ሲባል ምን ምን ላይ ነው እስካሁን ተሳትፎ ያለው? ከአንተ ልምድ እንነሳ። መጀመሪያ ለእኔ በጎ አድራጎት ማለት የህሊና ትዕዛዝ ነው ምንም ክፍያ የለውም፣ ግን ክፍያው የሚገኘው ከህሊና ነው። ለአገር ይጠቅማል ብለህ የምታምንበት ህሊና እርካታ የማያገኝበት ነገር ሰርተህ ክፍያ የምታገኝበት ነው። እኔ በህይወቴ በሄድኩበት ቦታ በጎ አድራጊ ነኝ ብዬ ማውራት እችላለሁ። አንድ አቅም ደካማ አጠገቤ መጥቶ ለመቆም ወይም ቦታው አምቺ የማይሆን ቦታ ላይ ሲቀመጥ የሚነሳበት ሲትዌሽን አለ። አንድ አይነ ስውራን መንገድ ላይ ሲመጣብኝ መኪና ማሻገር ወደሚፈልግበት ቦታ የሚያደርስበት ሁሉ ይሳጠፋለሁ። የአገር ጉዳይ አገር ይጠቅማል ብዬ ይችላልም ህሊና የሚያምንበት ሐለ ምንም ክፍያ ሐለ ምንም ትእዛዝ ሐለ ማንም እንዲያደርግ አዛዥነት፣ ራሴ በራሴ ተነሳስቼ ማያራጎቹ ነገሮች ናቸው። ለምሳሌ አታክልት መትከል፣ አካባቢ ንጽህና መጠበቅ ላይ ሁሌም እሳተፋለሁ። ገመቹ፣ ምንድን ነው የታዘብካቸው ነገሮች እስካሁን? ደግሞ እንደ ልምድም ያያቸው በጎ አድራጎት ላይ ያደረካቸው አስተዋጽኦዎች በእኔ በኩል ያደረኳቸው ብዙ ናቸው። ከአምናም ጀምር እዚህ ላይ ስሳተፍ ነበር። ያም የሚሆነው በራሴ ተነሳሽነት በራሴ ፍላጎት፣ ማንም ሳያዘኝ መሆን አለበት ብዬ የማምንበትን ነገር ነው እኔ የማረገው። ለምሳሌ የችግኝ መትከል አለ። አምና ላይ ተማሪዎችን ስናሰለጥን ስናስተምር ነበር። ዝግጅቶችን ማዘጋጀት በነጻ ያለ ክፍያ ማለት ነው። ክፍያ መጠበቅ ሳይሆን ከኛ የሚጠበቀው በተለይ ወጣቱ በጣም ትልቅ የሆነ ኃይል ነው ያለን በዚህ በአገራችን። ያ ኃይል ደግሞ በነጻ ሀገሪቷን ሲያገለግል ትልቅ የሆነ እድገት ይመጣል ብልጽግና ያመጣል። ስለዚህ ውስጣዊ እርካታን ለማግኘት በጎ አድራጊነት ላይ መሳተፍ አለበት፣ ማንም ያለ ክፍያ ማለት ነው። እንደ ኦሮሚያ የታወጀው አዋጅ የዜግነት ግዴታ ምን ያህል ለውጥ ያመጣል፣ ምን ያህል አስተዋጽኦ ያበረክታል ብለህ ታስባለህ? ምንስ ደሞ መሆን አለበት? ከወብሳ ጋር ነው አሁን የምናወራው። አስተዋጽኦ የሚኖርበት በጽዳት በቁርጠኝነትና በተነሳሽነት እንዲሰሩ ያደርጋቸዋል። መቼም ቢሆን በጎ ፍቃደኝነት ማለት ነው። ለወደፊቱም ደግሞ በክፍያ የሚሰሩት ስራዎች ላይ በጎ ፍቃደኛው ራሱ እንደዚህ በበጎ ፍቃድ እየሰራ እኔ ተከፍ ለምንድነ ያለው ጥራት ያለውን ስራ የማልሰራው ብሎ ሰው እንኳን በምረት ሲሰራ እንዴት ማሰብ እንዳለበት ራሱን እየገመገመ ይሄዳል ማለት ነው። ያም ተነሳሽነትን ይፈጥራል። በመንግስት ባጀት ሊሰሩ የማይችሉትን ስራዎች እና ቀረፉ የማይችሉ ቅሬታዎችን ወጣቱ መላው ዜጋው ተሰባስቦ ሲሰራው በጣም ይቀላል። በህብረት እንደመጨፈር በህብረት ሲሰራ ደግሞ ስራውም ቀለል ይላል የጭፈራውንም ያል ያዝናናል። እና ተረፈ ብዙ ናቸው። ሙይዲን እስቲ በተለይ ብዙ የሚሰሩ ወይ ደግሞ ይህንን አድርጋለሁ ብለው የሚያስቡ ነገር አላቸው ብዙ ጊዜ ወጣቶች ከዛ አንጻር አንተ ይህንን ማድረግ ፈልጋለሁ የምትለው ሀሳብ? እቺ ሀገር መለወጥ አለበት፣ እድገት ያስፈልገናል። እኔ ለሀገሬ ማድረግ የምፈልገው በምችለው ችሎታና በምችለው አቅም የሚቻለውን ሁሉ የአገር ጉዳይ ነው። አገሬ ይለውጣል፣ ለሀገር ያስፈልጋል ብዬ የማምንበት ሁሉም ነገር አረግ እፈልጋለሁ። ገመቹ እኔ ዘንድሮ የአመት ሳይ ጠናቀቅ መስራት የምፈልጋቸው እድሉት ከተሰጠኝ ነገሮች ከተመቻቹ ግንዛቤ የመፍጠር መድረኮችን ቢመቻች እኔ እዛ ላይ እሰራለሁ፣ ያለ ምንም ክፍያ ማለት ነው። ለምሳሌ የኤችአይቪ ስርጭትን ለመክታት የሚደረጉ ነገሮች አሉ። አረጋውያንን የመርዳት ስራዎች ሊሆኑ ይችላሉ። እነሱ ላይ ህ ያሳኳቸው አሉ። ለምሳሌ ችግኝ መትከል ፕሮግራም ነበረኝ። ቸክያ አለው። አሁንም ወደፊትም እሰራለሁ ብዬ የማስበው አሉ። በየትኛውም ሰዓት ዝግጁ ነኝ ለመስራት። ከወብሳ ጋር የመጨረሻ ንግግሩን እናደርጋለን። ምንድን ነው ከአንድ ወጣት የሚጠበቀው በአጠቃላይ ደግሞ የጋራ የሆነ የእድገት የድምር ውጤትን ለማምጣት በተለይ ከወጣት ምን ይጠበቃል ነው የምትለው። እንደ መልእክት ከወጣት የሚጠበቀው ነገር ቢኖር ቀና አመለካከት ኖሮት ያንኑ ነገር ደግሞ በተግባር በመደገፍ ከራሱ ተርፎ ለመላው ሀገሪቷ የሚጠቅም ነገር መሰረት ጥሎ እንዲሁም ደግሞ ገንብቶም ጨርሶ ማለፍ እንዳለበት ነው የሚሰማኝ። ያ ነው አንድነትን የሚገነባው ያ ነው ሀገርን ሊያሻግር ይሄ የሚችለው እንዲህ ያንደሆነ ነው ማምነው። በጣም ነው የማመሰግነው። መልካም ሰምቱልኝ ይላለሁ።